اسمي اسمي اسمي የጸባዎት ሚዲያና ስነ ጥበብ ማዕከል መስራችና ስራ አስኪያጅ አቶ ዮናስ ሙልጌታ፣ አርቲስት ሄርመን ጋሻው፣ አርቲስት ኤደን ሮማን፣ አርቲስት ቤተልሄም ግርማ። በቅድሚያ አቶ ዮናስ የጸባዎት ሚዲያና ስነ ጥበብ ማዕከልን ለመመስረት እንደምን ተነሳሳችሁ? ዋነኛ ተልእኮው ምንድን ነው? ከሳሁን በመጀመሪያ ድሉ ስለተሰጠን በጣም እናመሰግናለን። የዚህ የጸባዎት ሚዲያና አርት ሚኒስትሪ መመስረት እንደምታውቀው አውስትራሊያ ውስጥ እንደ ኢትዮጵያዊ አውስትራሊያ ሆነን ነው የምንኖረው። የራሳችን የሆነ ባህል ያለነር ዘዴ እንደገና ደግሞ ከዚህ ሀገር ጋር የምንለምደው የዚህን ሀገር ሲስተም አዋህደን መልካም ወጣቶችን ማፍራት የሚለው ትልቁ ዓላማችን ነው። መልካም ወጣቶች በተለያየ በስራውም ሆነ በትምህርቱ ዘርፍ ውጤታማ ሆነው የሚኖሩበትን በተለያየ በአርት የምንገልጽበት ነው። አመሰራረቱ ትልቁ ዓላማው ይሄ ነው። አርቲስት ሄርመን እና ኤደን፣ በዚህ በጸባወት ሚዲያና ስነ ጥበብ ማዕከል ውስጥ የእናንተ ሚና ምንድን ነው? ወደ ጥበቡ ዓለም ስጥ ውስጥ እንዴት ነው የገባችሁት? በቅድሚያ ኤደን። እሺ በጣም አመሰግናለሁ። ወደዚህ ጥበብ ውስጥ የገባነው ያው የጀመርነው በቤተ ክርስቲያን ውስጥ በምናደርገው ትናንሽ ድራማዎችን በመስራት ነበር። ግን በኋላ ላይ ስናስበው እዚህ ምድር ላይ እንደመኖራችንም አቅም ለህብረተሰቡ የእኛ አስተዋጽኦ ምንድን ነው በሚለው፣ በእኔ ኮሚኒቲ ውስጥ ላሉት ሰዎች ምን ማድረግ አለብኝ፣ ለወጣቶች ምንድን ነው ትተን ማለፍ ያለብን እዚህ ምድር ላይ በሚል በመነሳሳት ያው ወደዚህ ጥበብ ውስጥ ገብቻለሁ ማለት ነው። ሄርማንስ ተሷም የተለየ አይደለም። እኔም እንደዛው ነው። በተለይ በእኛ ኮሚኒቲ በእኛ ኮሚኒቲ ምንድን ነው መስራት ያለብን፣ ምንድን ነው ማድረግ ያለብኝ፣ እንደ ወጣትነቴ እንዳለፍኩት ነገርስ ምንድን ነው መስራት ያለብኝ ብዬ ከዩናስ ጋር ወይ ከደሬ ጋር ተነጋግረን ነው ወደዚህ ቲም ውስጥ የገባት። ያለኝን ነገር ለምንድን ነው የማልተገብረው ብዬ ያው በድራማ ቲም አድርጌ ቲሙን ተቀላቀልኩኝ። እስካሁን ድረስ ደግሞ በተለያዩ ኮሚኒቲ ውስጥ በኢትዮጵያ ኮሚኒቲ በተለይ ድራማዎችን ሰርተናል። የተለያዩ በድራግ ላይም ሰርተናል። ከዚህ በፊትም ባሉት ነገሮች ብዙ ነገሮች በርተናል። በቃ በዛ ነገር አይቼለውን የሚገባት ኮሚቴን ለማገዝ ቤቲ፣ ስነ ጥበብ ወይም አርት ማለት ላንቺ ምን ማለት ነው? ወደ ጥበቡ አለም ውስጥ ውስጥ የገባሽው እንደምን ነው? እንግዲህ በጣም አመሰግናለሁ ለዚህ ሰአት እና ለዚህ ጊዜ። እግዚአብሔር ስላበቃል የገባሁበት ዋነኛ ምክንያቴ ኢትስ ኖት ኤኒ ዲፍረንት ፍሮም ኤቭሪዋን ውስ አይ ዋን ቱ ጊቭ ማይ ኦን ኮንትሪቢሽን። እንግዲህ አውስትራሊያ ሀገር ኖራለው ኢትዮጵያዊ ነኝ But to lead the there is so much that I can give and be an example to um, young Ethiopian-Australian, um, that da ለእነሱ ኤግዛምፕል ለመሆን ኖት ኦንሊ ፕራክቲካል ነገር በማድረግ ብቻ ሳይሆን ላይፍንም በመኖር ብቻ ሳይሆን ግን እንዴት ደግሞ እንዴት አድርገው እነሱ ይህንን ላይፍ እንዴት አድርገው መቋቋም እንደሚችሉ ሄርሞ እንደተናገረው በተለያየ ርዕሶች ገልጸነዋል። በድራማ መልኩ ሰውን ኢንተርቴን እያደረግን ገልጸነዋል። እኛ የጎደለ ነገር ነበረ ማለት ሶከር ፋውንዴሽናል አለ ኢትዮፒን ኮሚኒቲ ግን ይሄ የአርቱ ትንሽ የቀዘቀዘ ነበር እና ዊ That was the way to communicate. not only the young adults, but the um, elderly as well enough. It's been a great opportunity to join the team. Uh, we've been growing more stronger. it's been a, yeah, it's been a great opportunity. ዮናስ እስካሁን ድረስ የጸባዎት ሚዲያና ስነ ጥበብ ማዕከል ምን አይነት እንቅስቃሴዎችን አከናውነዋል? አሁን ቤቴ እንዳለችው ለማህበረሰቡ ምን ያበረከታቸው ትሩፋቶች አሉ? እስካሁን እንግዲህ ካሳሁን፣ ያው እንደምታውቀው በእኛ ማህበረሰብ ውስጥ ምን አይነት ችግሮች አሉ ብለን መጀመሪያ ልናጠናን የሞከር ነው። ስለዚህ እንደ ማንኛውም ማህበረሰብ የፋሚሊ ቫዮለንስ በሜንታል ኢሹ ላይ እንዲሁም በድራግ እና በአልኮል ላይ በእያንዳንዱ ቤት ውስጥ በእያንዳንዳችን ቤታችን ውስጥ የተለያዩ ችግሮች አሉ። ለምንድን ነው እነዚህን ነገሮች የተለያየ ድራማም ሊሆን ይችላል፣ ቲያትርም ሊሆን ይችላል፣ ግጥምም ሊሆን ይችላል። እነዚህን እያዘጋጀን ወጣቱን ለምንድን ነው ኢንከሬጅ የማናደርገው ሞቲቬት የማናደርገው ብለን የተነሳ ነው እና በመሰረቱ ቅድም ሄደን እንደተናገረችው አጀማመራችን ከቤተ ክርስቲያን ነበረ። ቮለንተሪ ነን ሁላችንም። መጀመሪያ የታሰሩ ልጆችን ሄዶ መጠየቅ፣ የታመሙ ሰዎችን ሄዶ መጠየቅ አቅም ደካማ የሆኑትን ትላልቅ ሰዎችን ሄዶ ቤት ማጽዳት ከእንደዚህ ነበር መጀመሪያ የጀመርነው። እና ለምንድን ነው አስፍተን ደግሞ ከዚህ ያለፈ ትውልዱ በተለያየ ነገር ውስጥ የገባን ብቻ ሳይሆን ያልገባንም ደግሞ ወይት ለምንድን ነው ማናረገው የሚል ሀሳብ አምጥተን በተለያዩ ቦታዎች ላይ ከተለያዩ ነን ፕሮፊት ኦርጋናይዜሽኖች ጋር የተለያየ ስራ እየሰራን ነው። ከሰውም ጋር አብረን ማለት ነው ያ ያለው ነገር ይሄንን ይመስላል። እስፔሻሊ ድራግን አልኮል ላይ ሜንታል ኢልነስ ላይ ፋሚሊ ቫዮሌንስ ላይ፣ ቤተሰብ ወጣትና ቤተሰብ የተራራቁበት ነገር ላይ የተለያዩ የሚያስቅ ነገር ግን ትምህርት የሚሰጥ ወላጅም አሀ እዚህ ጋር ችግር አለ ብሎ ወክ እንዲያደርግ ወጣቱም ደግሞ እዚህ ጋር ሚስኮሚኒኬሽን እዚህ ጋር አለ ብሎ የለፋለት ያሳደገው ከልጅነት እስከ እውቀት ድረስ ያሳደገውን ወላጅ አክብሮ ወደ ትምህርቱና ወይም ስራም ኮን ወደ ስራው መልካም ወጣት የሚሆንበትን መንገድ ክሬት እያደረግን ነው ማለት ነው። ኤደን፣ ይሄ በተለይም አደንዛዥ እጽና አልኮል በተለይ መላው ዓለም ባሉ ወጣቶች ውስጥ ከፍተኛ አሉታዊ ተጽዕኖዎች አሉት ወይም ኔጌቲቭ ኢምፓክት አለው በተለይ በኢትዮጵያውያን ማህበረሰብ ውስጥ ባሉት ወጣቶች ዘንድ ጉዳቱ ምን ያህል እያመዘነ ነው ወይም ምን ያህል እየጨመረ ና ስር እየሰደደ እየመጣ ነው? በጣም ትልቅ ጥያቄ ነው የጠየቅኝ። እዚህ ምድር ላይ ዮናስ እንዳለው ቤተሰብ ና ፋሚሊ እና ልጆች በጣም ተራርቀው የሚኖርበት ምድር ና ስፔሻሊ በእኛ ኮሚኒቲ፣ በኤርትራውያን ሱዳን፣ በተለይ ከዚህ በሪፊውጅ የመጣን ሰዎች ማለት ነው እና በጣም በድራግ ና አልኮን የተያዘው የተጠቁ ወጣቶች በጣም በጣም ከምንለው በላይ ማለት ነው። በጣም ይሄ በንግግር የሚፈታ አይደለም እና ብዙ የማናውቀው ጥልቅ የሆነ ነገር አለ ወጣቶች ቤት ቤድሩማቸውን ዘግተው የሚኖሩበት ወቅት ነው እና ወላጅ ምን እያደረገ እንኳን እንዳለ የማያውቁበት ጊዜ ነው እና በጣም ትልቅ ነገር። እንደውም ምንም አልጀመርንም፣ አልሰራንም። ብዙ ገና ጅማሬ ነው። በጣም ትልቅ ነገር ነው ከኛ የሚጠበቀው። ወደ ድራግ እና አልኮኑ ገብተን ትላልቅ ስራዎች ይጠብቀናል። ወጣቱን ከዛ መታደግ አለብን በብዙ ነገር እና እግዚአብሔር በዚህ ነገር የሚረዳናል። ያው ጀምረነዋል፣ እግዚአብሔር ይፈጽመዋል። ትልቅ ስራ ይጠብቀናል። በተለይ በዚህ በድራግና አልኮል ስራ ላይ በአብዛኛው የእኛ ኮሚኒቲ ወጣቶች በዛ በብዙ እየተጠቁ ስላሉ ወጥተን እንሰራለን እና በጣም ከባድ ነው ያለው ሁኔታ። በጣም ከባድ ሄርሞን። አሁን ሄደን እንደተናገረችው ስር እየሰደደ ነው ኢትዮጵያውያን ወጣቶች ዘንድ የዚህ የአደንዛዥ እጽና አልኮል ጉዳይ በተለይ በስነ ጥበቡ ዘርፍ ይህንን ጎጂነት ግንዛቤ ከማስጨበጥ አኳያ ምን መደረግ አለበት ትላለ? እስካሁንስ ምን አይነት ጥረቶችን አድርጋቸዋል በጅምር መልክም ቢሆን? አዎ እንግዲህ ጅማሬ ነው። ብዙ እንደውም በዚህ ስራ ላይ አልጀምርንም ማለት ይቻላል። ግን የተወሰኑ ነገሮች ጀምረናል፣ ወደፊትም እንቀጥላለን። ምክንያቱም ምንድን ነው አሁን ያለንበት ኮሚኒቲ፣ በተለይ የኢትዮጵያ ኮሚኒቲ እኔም ማውቃቸውም ልጆች አሉ ያለፍኩበትም ነገር አለ እና በጣም ብዙ ነገሮችን አውቃለሁኝ። እንዴት ወደዛ ነገር ውስጥ እንደሚገቡ፣ በምን አይነት በኩል እንደሚገቡ፣ በጓደኝነት ግፊት ነው ወይስ በምን አይነት ነገር ነው የሚገቡት? እና በጣም ብዙዎቹ ቤተሰብ አያውቁትም። ቤታቸው እንኳን ገብተው የልጆቻቸው ክፍል ሲያዩ፣ የማያዩት የማይገኝ ነገር፣ የማይጨስ ነገር የለም እና ይነግሩኛልም አቃለሁኝም፣ አልፌ ያለሁም በእንደዚህ አይነት ነገር ቅርብ ነኝ። በእንደዚህ አይነት ነገር ቅርብ ነኝ። ከሚገባው በላይ ቅርብ ነኝ። ለዚህም ነው በተለይ ስፔሻሊ በእንደዚህ አይነት ነገር ውስጥ መግባትና መስራት የፈለግኩትኝ እኔ ላይ የደረሰው ሌላው ላይ እንዲደርስ ስለማልፈልግና በተለይ ደግሞ ፋሚሊዎች ላይ ይህን ነገር አያውቁትም። አሁን አንዳንዶች ቤተሰብ እንደዚህ ስለማያቁት፣ ኮሚኒቲውን እናትና ልጅን ምን ያህል መገናኘት እንዳለበት አሁን ድራማችን እኛ ስንሰራ ቤተሰቦቹን ቀጥታ አይደለም ምንነግራቸው ወይም ደግሞ እንዴት መገናኘት እንዳለባቸው እንዴት ማወቅ እንዳለባቸው ልጆቻቸውን እንዴት ማቅረብ እንዳለባቸው፣ ከዛም በኋላ ሲያገኙ ያንን ነገር ሲያገኙ ድራግ መጠቀሙን ሲያገኙ እንዴት ያንን እንደዛ ነገር ውስጥ ማውጣት እንደሚችሉ ነው። እኛ ማንገድ አለ በአንዴ የሚቀየር ነገር እንደሌለ፣ ያንን ነው ማስተማር የፈለግነው። ምክንያቱም ምንድን ነው በተለይ በጣም ትልቅ ኮሚኒቲ ነው የኢትዮጵያ ኮሚኒቲ፣ እኛም ያለንበት እንደ ድራግ እንትኖች እንደምንሞክረውም እንደምናየውም ነገር በጣም በጣም አስፈሪ ና ከምነግር አሁን እንደዚህ ከማወራ በላይ እኔም ስላለፍኩ ስላየሁት ነው። በጣም ነው የሚያስፈራው። በጣም ነው የሚያስቸንግር። ፋሚሊ አቅም አይተዋወቁም። በእናትና ልጅ የማይተዋወቅበት እንዳልኩ ክፍል ውስጥ ሲገቡ የሚያገኙት ነገር ነው። አሁን እኔም እንዳለፍኩበት ወይም በቅርብም በርካታ ወጣቶች በዚህ ነገር ውስጥ ተጠቂ እንደሆኑ አውቃለሁ። በልሃል ምን ማለት ነው? ያስ ይባል በዛ ህይወት ውስጥ አልፋሃል። አንተ በኩል ደርሶ ከሆነስ መልእክትህ ምን ይሆናል? በዚህ አጋጣሚ ለሌሎች ወጣቶች፣ በዛ ውስጥ ተጠምደው ላሉ ሰዎች ያንተ መልእክት ምንድን ነው? በዚህ አጋጣሚ እንደዚህ ያልኩበት ምክንያት ምንድን ነው? እኔም እግዚአብሔር ነው ከእንደዚህ አይነት ህይወት ውስጥ ያወጣኝ አሁን በእንደዚህ ብነግረህ አይገባም የእኔን ግን በትንሽ ነገር ልንገረህ። እኔ በጣም ከሚጠቀሙት በጣም ከሚጠቀሙት መጠጥ ጠጪ ከሚባሉት አንዱ ነበርኩ። አሁን በቅርብ የማውቃቸውን ልጆች ልንገረህ። እዚህ ፉድ ስክሬ ላይ የእኔ ስም ቢጠራ እና ፉድ ስክሬ ላይ ያሉት የመጠጥ ቤቶች ስም እኔ በጠይቃቸው ምን ስለ እኔ ይነግሩሃል። ገብቷል። ስለ እኔ በደንብ አድርገው ያስረዱሃል፣ ይነግሩሃል። ለምንድን ነው በደንብ ነበር። እኔ እዛ ቦታ ውስጡ ልጆቹን ሁሉ አውቃቸዋለሁ። ራሴ ማልፍበት አለ ያልኩበት፣ ምክንያቱም ምንድ በደንብ ስለምጠጣ ነበረ። በጣም ነበር የምጠጣው። እግዚአብሔር ከዛ ህይወት ውስጥ አወጣኝና በዛ ህይወት ውስጥ ያለፍኩትን ነገር አውቃለሁ። የተጠቀምኳቸው ነገሮችን ስለማውቃቸው ጓደኞችም ነበሩበት። ራቃጫሽ ነበረ፣ ሲጋራ የሚጠቀም ነበረ፣ ኮኬኖች የሚጠቀሙ ነበሩ፣ እስከ በቃ በአፍንጫ ሁሉ የሚጠቀሙ በመርፍ የሚጠቀሙ ልጆች ጓደኞች ነበሩ። እኔ ከዛ ህይወት ውስጥ ነው የወጣውትኝ ገብቷል እነኛ ውስጥ የነበርኩ ልጅ ነኝ። በደንብ አውቃለሁኝ መጠጥ እንኳን ስቲል አሁን እኔ መጠጥ ሳልጠጣ እናስጠጣ ሰው መሀል አንድ አይደለሁም። እጄ ሴክ ያደርግ ነበረ እንቀጠቀጥ ነበረ። አላወራህም። ቡና ስቲል መኮፊ መጠጣት እንኳን አልችልም ነበረ። የእኔ ጓደኞች ነበሩ እንደዛው ድራግ ካልተጠቀሙ ካላጨሱ የሚነጫነጩ የሚኮራረሱ፣ ከቤተሰቦቻቸው ጋር የሚጣሉ በጣም የሚቀያየቡ ቤተሰቦቻቸውን ሌላ ነገር እስከማ እንደ ባዳስ እንደማየት በቃ እኔ ሱ ከአባቴ ጋር ሁሉ የቀጣን ነው በታይም አለ ጠጥቼ ሰክሬ ይሄ ነገር ነው። አሁን አሁን ከወጣሁበት በኋላ ነው። ይሄን ነገር ብዙ ሰዎች ማሰብ አለባቸው። ምን ይሄ ነገር ሲቀርና ሲመጣ ሲመጣ ብዙ ጉዳታ ነው፣ ሲቀር ደግሞ ብዙ ጥቅም አለ። አሁን እንዳነሳው ከዚህ ውስጥ እንዴት ልትወጣ ቻልክ? ለመውጣትስ ምን ያህል አዋኪ ነው? ሁልጊዜ በአንድ ሱስጥ ከተጠመደ በኋላ አንድ ሰው ከዛ ውስጥ ለመውጣት በጣም አስቸጋሪ ነው። በምን ዘዴ በምን መልክ ነው? ምን አይነት ካውንስሊንግ ወይም የምክር አገልግሎት አግኝተ ነው ወይስ በራስ ወስንን ልትወጣ አይቻልከው? በጣም ጥሩ ጥያቄ የጠየከኝ። ለመውጣት ይከብዳል፣ ከምነግርህ በላይ ከዛ ውስጥ ለመውጣት ይከብዳል። በአንዴ ልውጣ የሚል ሰው ካለ እግዚአብሔር የረዳው ሰው ብቻ ነው። ፈጣሪ ሲረዳ ነው በአንድ የምትወጣው እንጂ በአንዴ መውጣት ይከብዳል። እኔ የወጣውበት ከዛ ነገር ቀስ በቀስ ነው የወጣሁት። በቤተክርስቲያን ተጠጋሁኝ፣ ይህንን ቲም አገኘሁኝ እዚህ ቲም ላይ ወይን ተደረግኩኝ እና እዚህ ቲም ላይ ባለቤቴም ነበረች። እናቴም እንትን አላለችኝም፣ ገብተዋል። ከእንደዚህ አይነት ህይወት ውስጥ እንድወጣ ፍላጎት ስላላት ከቸርች ነው የእኔ እንትን ህይወት። ቸርች ውስጥ ከገባው በኋላ ነው የተቀየረው። ከዛ ህይወት ወጣሁኝ። እዛም ውስጥ ሆኜ እንኳን በጣም እቸገር ነበረ፣ በጣም እቸገር ነበረ። ግን ጓደኞቼ በጣም ስቀየር፣ ጓደኛ ቀየርኩኝ። ጓደኞቼ ምን አይነት ጓደኛ መምረጥ አለብኝ? ስለመረጥኳቸው ጓደኞቼ ቀየሩኝ እኔን ቲሙም ቀየረኝ። ቲሙ በተለይ ደግሞ ትልቅ ደግሞ እንትን ያደረገኝ ቲሙ ነው። ይሄ ቲም በጣም አሪፍ ነው ለእኔ፣ በእውነት ነው የምልህ፣ በጣም ቀይሮኛል። ሁለተኛ ነገር ደግሞ ከዛ ውስጥ በመውጣቴ ኔ ከዛ ውስጥ በመውጣቴ ትልቁን ሚና የተጫወተችው ወይኔ ባለቤቴ ና በሚገርም ሁኔታ ባለቤቴ እሷን ካገኘው በኋላ ነው በቀስ በቀስ ከዛ ህይወት ውስጥ ቀስ እያልኩ የወጣሁኝና ሙሉ ለሙሉ ነቅዬ የወጣሁትኝ እሷን ካገኘው በኋላ ነው። ልጅ መጣ፣ ትዳር መጣ፣ ማስተባበር ጓደኞች መለየት ነበረብኝ፣ ምን ማድረግ እንዳለብኝ። አልሸሸኋቸውም እነኛን ጓደኞችን ግን በምን አይነት መልኩ መቅረብ አለብኝ፣ መገኘት ያለብኝን ቦታ እንኳን ማወቅ። እንደዚህ አይነት ቦታ መሄድ፣ ሄደህ ልትሳሳት ሁሉ ትችላለህ። ሄደህ አጠገባቸው አልጠቀምም ብለህ ወይም አልሄድም ብለህ ሄደህ አጠገባቸው ልትሳሳት ትችላለህ። ምክንያቱም ምንድን ነው ትገፋለህ፣ የምታየውም ነገር ነው። ከዛ ያንን ነገር ነው እኔ ያወጣሁት ከውስቴ አለማግኘት ከነኛ ወጭ መውጣት በቃ እና ጓደኛ መቀየር ያንን ነገር መተካት ነው የጀመርኩት። አሁን እሱን ሳስተው ምን ማድረግ አለብኝ? እስፖርት ጀመርኩኝ። ይሄ ከእንደዚህ አይነት ህይወት ነው ቀስ ብዬ ወጣሁትኝ እንጂ በአንዴ ለመውጣት ከባድ ነው። ኢደን ሄርማን ባለቤትሽ ነው፣ በምትገናኛችሁበት ወቅት በምን አይነት ሁኔታ ውስጥ ሆኖ ነበር ያገኘሽው? ከዛስ ያንቺ ሚና ምን ነበር? ምን ያህል ፈታኝ ነበር ለአንቺ መጨረሻ ደግሞ ይህንን ውጤት አይተሽ ንጹህ የሆነ ከዛ ከአልኮል ነጻ ሆኖ ስታገኘው እና የልጅሽ አባት እስከ መሆን ሲደርስ መጨረሻ ላይ የተሰማሽ ጥሩ ስሜት ነበር። በሂደቱ ግን ምን ያህል ፈተናዎች ነበሩ? በጣም ከባድ ነበረ። ያው እግዚአብሔር ካልታከለበት እግዚአብሔር ይጨመርበታል። የሰው ጥረት አስፈላጊ እንደሆነም ሆኖም ግን የእግዚአብሔርም ድጋፍ ያስፈልግ ነበር። ግን ከምነግርህ በላይ ከባድ ነበረ። እኔ ያኔ እንደ ቦይፍሬንድ ገርፍሬንድ ሆነን እንኳን ሳንጋባ ነው እና አብረን ሳንሆን ነው። በጣም ከባድ ነበር። በጣም ቻለንጅ ነበር እና እኔ ለምንድን ነው ይህን ሁሉ ዋጋ የምከፍለው፣ ለምን እግዚአብሔር ሆይ ብዬ ሁሉ ያለቀስኩበት ብዙ ጊዜያቶች ነበሩና፣ ከዚህ ከበሱስ የተጠቁ ሰዎችን ከዛ ነገር ነፃ ማውጣት በጣም ከባድ ነው፣ ጊዜ ይፈልጋል። በጣም መንቋሸሽ አለ፣ መሰደብ አለ፣ በሰዎች ዘንድ ትጠላለ። ከእንደዚህ አይነት ሰዎች ጋር እንዴት ትሆኛለች ተብለህ ና ብዙ ነገር አለና በጣም ከባድ ነው እና ግን በትዕግስት ሰዎችን በማሸሽ ከሁን ከቦታው ላይ ወደ መጠጥ የሚሄድበትን ጊዜ የአስኩኝ ኮፊን ጠጣ ብዬ ይዞ ነበር። ሲቲ እንወጣ ነበረ ብዙ ጊዜን። በጣም ብዙ አብዛኛውን ጊዜ እሰጠው ነበር ለሱ እና ጓደኞቹን እንዳያገኝ አንዳንድ ጓደኞችን ከስልኩ እያነሳው ብሎክ አደርግ ነበር እንዳይደውሉለት። እና በጣም ከባድ ቻሌንጅ ነበር። ካቆመም በኋላ በጣም ይሰገር ነበር ቶሎ ቶሎ የመበሳጨት፣ የመነጫነጭ ደስተኛ ለመሆን የዛኔ ዝም ብዬ አንዳንድ ነገር እንትን እንዲሊለት ኮካ ጠጣለው ነበረ፣ በዛ ነገሮችን እንዲረሳ እና መንገዱ ቀላል አይደለም አንድን ሰው ከሆነ ሱስ ለማውጣት ቀላል መንገድ፣ በጣም ብዙ ሳክሪፋይ ያስፈልጋል እና ቤተሰቦችም ወላጆች፣ እህቶች፣ ወንድሞቻቸው በእንደዚህ አይነት ነገሮች የተጠመዱ እዚህ ኮሚኒቲ ላይ ያሉ እህት ያላቸው ወንድሞች ያላቸው እናትና አባት ያሉ ሳይሰለችው፣ ሳይደክሙ የራሱ ጉዳይ የፈለገውን ይሁን ከዚህ በኋላ የእኔን ኃላፊነት ተወጥቻለሁ ሳይሉ በቃ የእነሱን ማዳን ይቻላል። እኔ እንደሚቻል ብሔር መሆን አይቼዋለሁ። ጠንክረን ከጎናቸው ቆመን ድክመታቸውን ብቻ ሳይሆን ጠንካራ ጎናቸውን እየነገርናቸው ነገ የሚደርሱ በተለይ ደግሞ ወጣት ነው ገና ብዙ መስራት የሚችል ብዙ ደረጃ መድረስ የሚችል ልጅ ነው እና በጊዜው ሁኔታውን ስታየው የሚጠጡበት ጊዜ ዛሬ መጠጥ ሱሰኞችን፣ ድራግ ሱሰኞችን እንደምታያቸው አቋማቸው የወረደ ነው፣ ፊታቸው የተበላሸ ነው እና በጣም የሚያሳዝን ህይወት ነው የሚኖሩት። የመጨረሻ የሚያሳዝን እኔ ከዛ ውስጥ ሆኖ ካየሁት በኋላ እንደውም ይበልጥ በቃ ፍቅር የጨመረ ልረዳው በደንብ በቃ ወስኜ የቆምኩና እግዚአብሔርም ረዳኝ። ከዚህ ነገር ግልግል ብሎ ነው በቃ ቆርጦ የጣለለት እና እባካችሁ ቤተሰቦች፣ ወላጆች፣ ወንድሞች፣ ጓደኞች በእንደዚህ አይነት ሱስ የተጠቁ ሰዎችን ሳንሰለች፣ ሳንደክም ከእግዚአብሔር ጋር በጸሎት ከጎናቸው ዋጋ ከፍለን ልናድናቸው ልናስመልጣቸው ይገባል። ብዙ ስራ መስራት የሚችሉ ወጣቶች ናቸው በዚህ ሱስ የሚያዙት ብዙ ትውልድ ምድርቷን መቀየር የሚችሉ ወጣቶች አሉ በዚህ የተጠቁና ለብዙ ቁም ነገር ማድረስ እንችላለን ሳንደክም ከጎናቸው ከቆምን እና ቀላል መንገድ አይደለም ግን ይቻላል ሳንሰለች ዋጋ ከከፈልን ሰው ነው ሰው የማይለወጥ የለም ድንጋይ ብቻ ነው ያስቀመጥክበት ቦታ ላይ የምታገኘው ና ሰው ግን ይለወጣል በዚህ አምናለሁ ና የማይተው የማይቀየር ነገር የለም ና ወላጆች በርትተው ወንድሞች ጓደኞቻቸው በርትተው ከዚህ ነገሮች በዚህ ውስጥ የተያያዙትን ሰዎች ጠንክረው ማውጣት ይቻላል ብዬ አምናለሁ እንደ እውነት ከሆነ ኤደን ለራስሽ ብቻ ሳይሆን በተለይም የሄርመንን ህይወት መቀየር ችለሻል። በዛም አያበቃም። የማህበረሰቡንም ህይወት ውስጥ ትልቅ የሆነ አዎንታዊ አስተዋጽኦ ነው ያበረከትሽው። በህይወት ውስጥ እርግጠኛ ነኝ ሄርመን ሁልጊዜም ራሱን እንደ ባለዳም ባይመለከት፣ ግን አንቺ በሱ ህይወት ውስጥ ያበረከትሽ ነገር ለፍቅራችሁ መጽናት ሌላ ተጨማሪ በረከት እንደሚሆን ተስፋ አድርጋለሁ። ቤተልሔም ይህንን ታሪክ ስሰሚ፣ በተለይ በወጣቶቻችን ዘንድ እንደዚህ አይነት ነገሮች ህይወታቸውን ቻሌንጁ ከፋድ ሆኖ በምታይበት ወቅት ምንድን ነው አሁን ይህን ታሪክ ስሰሚ የሚሰማሽ ውስጥሽ? ከዚስ በኋላ በተለይ ምን ለማድረግ ነው? ወጣቶቹ ውስጥ ዘልቆ በተሻለ መጠን ለመስራትና ብዙ ወገኖቻችንን ለማገዝ የሚያሳድርብሽ የሚያነሳሳሽ ስሜት አለ እንደዚህ አይነት ታሪኮችን በመስማትሽ? ሎክ በጣም በጣም ያሳዝናል። ኤደን በጣም ገልጸዋለች፣ ለምን ፐርሶናሊ ኤክስፔሪንስ አድርገዋለች። እኔም ፐርሶናሊ እኔ ራሴ ባልሆንበትም ባልገባበትም ግን በጣም በብዙ እዚያ ሀገር ነው ያደግኩት ከአስራ አንድ አመቴ ጀምሮ እና እግዚአብሔር ጠብቆ ወይም በቤተሰቦች የጸሎት እግዚአብሔር አበርትቶኝ ነው ከእንደዛ አይነት ግሩፖች ጋር አለመቀላቀልን ከሩቁም የሆነ ሆኖ ለመመልከት እየበቃሁት እኔ ፐርሰናሊ እና There is a big gap between the parents and the, and the children and the kids that are growing here, young adults, especially the Australians. Zunagar it's accessible. Um, when they go to school, when they come back home, butam uh, bzu time ni allo the at kebet the matavets kemiga wuna kebetu really good relationship There's a, there's a big gap. That's been happening, and uh, a lot of the children they don't. I mean, There's a lot of places they can go. Um, there's a lot of you know they get money, you know, pocket money, and there's a lot of places that they can be with their friends. Can uh, one? Uh, um, the most important thing is educating the parents, um, and of obviously making sure that the kids are safe where they're at uh, after school. But really, really important in you know trying to break the gap. Um, the first thing that I've always um, been passionate about is educating the parents. It's really important to be close to the, the, um, the kids of the young generation and make sure that they're actually understanding them. It's, it's very difficult. Um, peer pressure is real. Um, I've been there, I've been peer pressured, but um, like I said, you need to have a strong will in order to be on the side and watch people, cause especially when you go to um, school here in Australia, you see a lot of things. You get mixed up with a lot of um, a lot of friends a lot of background a lot of um, you know beliefs and um, a lot of this um, so we're talking about um, you know drug and alcohol. In uh, in most um, you know non-Ethiopian um, cultures, it's acceptable. The parents are drinking. It's okay. It starts very small, but it doesn't stop small. It can be addictive, and it can be life ruining. And um, I've seen it. I've actually um, um, I have a close encounter with um, uh, someone that I've met. It's just by church, you know, with church um, that I've been really passionate. So he's actually you know um, had to drop out school because. The addiction was, um, you know, that bad. Um, uh, currently, you know, um, suffering from mental illness, taking medication. You know, it all started small. It all started, you know, um, having alcohol here and there. You know, grabbing just a cigarette, but led to more serious drugs, serious, um, you know, alcohol addiction, which led to actually, you know, taking medication. In the end, being incarcerated, he's in prison, and mental state is not always hundred percent. Even um, you know being so far away from family and the um, you know the exposure they have in um, you know while incarceration, it's not easy. So I want to be able to um, break the gap and really educate parents on how to deal, when to pick up all these small signs when kids are you know still young still at home still you know we can almost say you know within still their control um if you understand what i mean um we did actually um do a drama where it was um it was it was funny it was you know we we brought it so that you know parents can be entertained um you know the young adults can be entertained but it had a big message it was how to actually pick up these signs at home when kids are you know wanting to you know shut their bedroom door and spend more time in their room um, you know on their technology mobile phones or you know social media and things like that um, parents need to understand they just need to come close and listen to the kids and just be patient it takes time it's not something overnight and edward did say you know um you know i've done my part I, that's it you know i've had enough we can't say that these people need our consistent um, our consistent help, and we just need to trust that they have a better future. And most definitely, I want to be an example of that like, you know, um, you'd be able to educate the parents, but also educate the kids as well. And um, in Australia, we've been fortunate enough, there is actually um, a whole lot of resources that we can actually reach. There is drug and alcohol hotlines that we can actually. Um, reach out just you know by dialing a number whether it's a family member it doesn't have to be that specific person that's actually going through this because uh, most probably they're not going to do that so it needs to be the um, you know the family and the friends that are around them that can actually reach out uh, for that person to actually get help we can do that and um, you know definitely uh, if you go to our um, you know Facebook page we'll definitely have all these links we've done it in the past in our videos and so on but we'll definitely have these links on where um, parents and families and even you know kids themselves if they're suffering and if they're seeing this um, addiction starting they can actually break the cycle so we'll have all that information up for them as well if they go to um, our facebook page about our ministry and have this available but um my role here um, as a team is really breaking the gap and just educating families. Good. በወጣቶችም ሆነ በአዋቂዎች ውስጥ ኢትዮጵያውያን ማህበረሰብ ውስጥ እንዲሁ በመላ አውስትራሊያ እየሰፋ የመጣው በተለይም አሁን ከኮሮና ቫይረስ ወረርሽኝ ጋር ተጨምሮ በጣም ሰፍቶ ያለው የአእምሮ ጤና ጉዳይ ነው። ይሄ የአእምሮ ህመምስ ምን ያህል አሳሳቢ ነው? በዛ ዘርፍስ ያከናወናችኋቸው ነገሮች አሉ? አው ካሳውን ኖርማሊ እንደነገርኩ አጀማመራችን እንደዚህ በ የአእምሮ ጉዳት የደረሰባቸው አዲክሽኑ በጣም እንትን ብሎ በስቶ ከመቋቋም አቅቷቸው ሌላ ስቴፕ ላይ ከደረሱ በኋላ ሆስፒታል ሲተኙ ምን ሲሉ እኛ መጠየቅ ከሚለው ነበር የጀመርነው። ሲታሰሩ፣ ወንጀሎች ገብቶ ሲታሰሩ ያንን ከመጠየቅ ነው የጀመርነው። ሪሊ በጣም ብዙ ብዙ ልጆች የተለያየ እስር ቤትም ውስጥ እንደዚህ አይነት ነገርም ደርሶባቸው ሆስፒታል ውስጥ ያሉ አሉ። እንደዛ ከሆነ በኋላ ብዙ ልትረዳቸው የምትችለው ነገር የለም። ምናልባት ምግብ ማቀበል ወይ አይዞ እንደ ጓደኛ ሆኖ መቅረብ ሄዶ መጠየቅ ነው እንጂ የምትለው የምትችለው ሜዲኬሽን ላይ ስለሚሆኑ፣ አንዳንዴ አግሬሲቭም ሊሆኑ ስለሚችሉ ብዙ እንትን አትልም እና እኛ ሁለት አይነት ፕሮጀክት ነው እየሰራን ያለ ነው። እነዚህ የታመሙትን የመጨረሻ ውስክፍ ላይ ያሉትን ሄዶ መጠየቅ አይዞ ይቀየራል እያሉ ካውንስል አመቻችቶ ካውንስል ማድረግ የእግዚአብሔርን ቃል ማካፈል በእነዚህ በእነዚህ ነገሮች እየሞከርን ግን ደግሞ እዛ ነገር ውስጥ መሀል ላይ ያሉ ወይ ያልጀመሩትን ደግሞ የተለያየ ኢንፎርም ማድረግ ለምሳሌ አሁን ባለፈው አንድ ፕሮጀክት ሰርተን ነበር። አልኮል ከአልኮል ኤዴፍ ጋር አልኮል ኢንድራግ ፋውንዴሽን በዚህ ፕሮጀክት ውስጥ ውመንስ አሊያንስም ተሳትፏል። ዋን ብለድ ዩናይትድም ተሳትፏል። ይዝነቃቸው ተሰማም ተሳትፏል። እኛም ጸባውትም እኛም ተሳትፈናል ማለት ነው። እና እዛ ላይ የተለያዩ ነገሮችን ሰርተናል። ለምሳሌ ምንድን ነው ምክንያቱ ምንድን ነው ብለን ሪዝኑ፣ ከዛ ምንድን ነው ሶሉሽኑም ብለን በጋራ ተመካከልን፣ ሰርተን ከአልኮልና ድራግ ፋውንዴሽን ጋር ምክንያቱን እና ሪዝኑ ለሪዝኑ ህጻናቶችን በስፖርት ማሳደግ የሚለው የመጀመሪያ ዓለም አቀፍ ሴሚናር ስለነበረ በዛ ላይ ውጤታማ መሆኑን አውቀን እኔ የተሳትፍ የነበረ ያንን ሴሚናር። በዛ የተነሳ ስፖርት የድሮ የግርማ የማን ነው አንድ ሙዚቀኛ አለ፣ ስፖርት ለጤንነት የሚለውን እሱን ወደ እንግሊዝኛ ቀይረን በራፕ አድርገን ሰርተነዋል እና ፕሮጀክቱ ላይ ቀርቧል እና እዛ ላይ ስንሰራ ያየነው ነገር ከሰውን በጣም ነው የሚገርም በቃ ፖሊሶች ደረጃ እንኳን የሚታወቅ ቴክ ናው ፔይ ሌተር የሚሉት አሰራር በጣም ብዙ ልጆችን ቤት ውስጥ አስቀምጦ ያስቀረ ነገር እያለ መንግስት እንኳን እርምጃ ብዙ የወሰደበት ነገር አይደለም። እሱ በጣም የከፋ ነገር ነው። በመሳሪያ በምን እያሰራሯቸው ቤተሰብ ጋር እንኳን መናገር የማይፈሩበት ደረጃ የደረሰ ነው እና በዛ ምክንያት ልጆቹ ድራግ ትራፊክ እያደረጉ የማይፈልጉት ላይፍ ውስጥ እየገቡ ያለ ማለት ነው። እና ስለዚህ አሁን ትልቁ ነገር ምንድን ነው? በስፖርት በአርት በተለያዩ ነገሮች ተለቅ ያለ ነገር ኦርጋናይዝ እዚያ አዘጋጅተን ወጣቱን ተሳታፊ ብናደርገው ለዚህ እንቅስቃሴ ወደ ድራግና ወደ አልኮል የሚሄዱ ነገር ይገድባል የሚለው ጥናታዊ ነገር ስላረጋገጥንበት በተለያየ ነገር ውስጥ አሁን የደነቃቸው ተሰማ ከኛ ጋር በጣም በቅርብ ይሰራል። ውመን ሳሊያንስም ከእኛ ጋር በቅርበት ይሰራል። እነዚህ አሁን ያልኩ ዋን ብለድም ከኛ ጋር በቅርበት ይሰራል። እንደዚህ ኦርጋናይዝ እያደረግን እየሰራን ያለ ነው። ለውጦችንም አይተናል። እንዳልኩ ሄርሞን ሄርሞንን እንደዚህ አፕሮች አድርገ ነው ነው የሄርሞን ታሪክ አሁን አንተ ስለሰማሁ መድገም አያስፈልግም። እኔም በአንድ ወቅት ከኔ ጋር ስራ ላሳየው ከኔ ጋር ስራ ቦታ ይውል ነበር። እና ነገሮችን እንዳልኩ ሰው የራሱ ጥረት እንዳለ ሆኖ የእግዚአብሔርም እንትን ስለሚያስፈልገው መንፈሳዊ ሁሉም በእምነቱ ወደ መንፈሳዊ ነገር እየመጣ ቤተሰብ ሊስ እያከበረ ቤተሰብም ደግሞ ልጆችን እያመነ ኢንካሬጅ እያደረገ እንደዚ አይነት ነገር ውስጥ እንኳን ቢገቡ አሁን አንድ የሰራ ነው ቪዲዮ አለን ለዛ የሚሆን ሶስት አይነት ቪዲዮ ዲሊንግ አዲክሽን የሚል ሶስት አይነት ቪዲዮ ሰርተናል እና የመጀመሪያው ፋሚሊ አዲክሽንን እንዴት ነው አክሴፕት የሚያደርጉት ኢትዮጵያ እንደጀመር ነው እንደምናውቀው ዱላ አንስቶ አንቺ ሲጋራ ሽታ አለብሽ ብሎ እየፈለጡ ከቤት ማባረር። ከዛ ደግሞ ሁለተኛው ፋሚሊ ያ ነገር ስሜቱን፣ ምልክቱን ሲያይ ይሄ ነገር እንደዚህ ሊሆን ይችላል ብሎ አፕሮች አድርጎ አቀርቦ ይሄ ነገር ይጎዳል፣ ይሄ ነገር እንደዚህ ነው ብሎ ምክር እንዲያገኝማ። ከዛ ሶስተኛው ፋሚሊ ደግሞ ኤርሊ ስቴጅ አስራ ሁለት አስራ ሶስት ሲሆኑ አደገኛነቱን የሚናገር ፋሚሊ አድርገን ዩትዩባችን ላይ አለ ጸባውት ፌስቡካችንም ላይ የተለያዩ ስራዎች አሉ። ሰዎች ቢያዩት ይማሩበታል ብለን እናስባለን። አሁን ከዚህ በኋላም ብዙ ነገሮችን በተለያየ ነገር እንሰራለን። ስራ ለማይሰሩ እዚህ ሀገር ኖረው ትምህርት ለማይማሩ፣ ስራ ለማይሰሩ ልጆች የተለያዩ ነገሮችን ክሬት እያደረግን ዘመኑን የሚመጥን ዝም ብሎ ምክር ብቻም ሳይሆን የሚያስቅ ሆኖ ግን ምክር ያለው ጥበብ ያለው ነገር ለመስራት የበለጠ አስበናል። መልካም ሄርሞንና ኤደን በተለይ ከተሞክሯችሁ አኳያ አሁን ላሉት ወጣቶች በዚህ በአደንዛዥጽም ሆነ በአልኮል ሱስ ተጠምዶ ላሉትም ሆነ ወደዛም እንዳይገቡ ሌሎች ወጣቶች በዚህ አጋጣሚ የምታስተላልፉት መልዕክት ምን ይሆናል? እሺ፣ በድጋሚ አመሰግናለሁ። ይህንን ነገር መናገር የምንፈልገው በኒህ ህይወት ውስጥ ያለፉ ሰዎች ወይም ደግሞ ወደዚህ ሊመጡ ወደዚህ ወደ ድራጎ ወይም ድራግ ብቻ ሳይሆን መጠጡም መጠጡም ከዛ እንትን አይልም እና ለመግባት የሚያስቡ ሰዎች ካሉ ጥቅሙ የከፋ ነው፣ በጣም የከፋ ነው። ለሞጣት አስከሚያስ መግባት ችግር የለም፣ ቤትን ማፍረስ ችግር የለም። መስራት ነው የሚከብደው እና ያ ነገር ጥሩ አይደለም። ባይሆን በከዛ ህይወት ወጥቶ የሚተካን ነገር ማድረግ መስራት፣ የራስን ቢዚ ማድረግ፣ ኮፊ፣ ጓደኞችን ሚዊ ማየት የመሳሰሉትን ቢያደርጉ፣ እዛ ውስጥ ያሉ ሰዎች ደግሞ ውሳኔ ትልቁ ውሳኔ ነው። ያንን ነገር መወሰን ነው አላደርግም አይመቸኝም ማለት ነው። እንደዛ ስል ምንድን ነው ውሳኔ፣ አንድ ቀን ውሳኔ አይደለም ስትወስን፣ ያንን የሚተካ ነገር ማድረግ አሁን መጠጥ ስንሳት ነው የምጀምረው፣ ጠዋት ከሆነ ጠዋት መጠጥ ከመጠጣቴ እሱን የሚይዝልኝ ነገር ምንድን ነው? ስፖርት ነው፣ ተስፖርት መሄድ የሆነ ነገር ደግሞ ኮፊ ከሆነ ኮፊ ወይም ሙቪ ማየት ወይም ደግሞ የተለየ ነገር ከዛ ህይወት መውጣት። ምንም የሚከብድ ነገር የለም። ውሳኔ ግን ቤስት ነው። በጣም መወሰን ጥሩ ነው። ከልብ የሆነ ውሳኔ ያስፈልጋል። ከልብ የሆነ ውሳኔ ስለ ዝም ብሎ አይ አላደርግም ለዛሬ ሳይሆን ከዛ ህይወት እንዴት ነው የምወጣው? ጓደኛን ማማከር መናገር ካለው ሰው ጋር ሼር ማድረግ ምንም ችግር የለውም። እኔ ድራግ ተጠቃሚ ነኝ፣ መውጣት እፈልጋለሁ ማድረግ ማለት ችግር የለውም። ያ ሰው ሊረዳ ይችላል እና ሰውን በማማከር አለመሸሽ፣ ፋሚሊን በግልጽ መናገር። በቃ የሆነ ቦታ እነሱም የሚያውቁት ቦታ እንኳን እንዲልኳቸው እኔ እንደዚህ አይነት ነገር አለብኝ መውጣት እፈልጋለሁ ብሎ መናገር፣ ግልጽነት ጥሩ ነው። ከፋሚሊ ጋር፣ ከቤተሰብ ጋር፣ ከጓደኛ ጋር፣ ከተለያዩ ሰዎች ጋር ትልቅ መነጋገር ያስፈልጋል እና ይህንን ካደረጉ መውጣት ይቻላል። ምንም ችግር የለውም። መግባት ክፋት አለው። ባይገቡ ጥሩ ነው። ግን እንደዚህ አይነት ነገሮችን ቢያደርጉ ወደዛ ህይወት ውስጥ የሚወስዳቸው ነገር የለም ብዬ አስባለሁ። ይህንን ነው ማለት የምፈልግ ኤደንስ፣ እሺ ካሳሁን። ያው እኔ ለወጣቶች እዚህ ሀገር ላይ ለሚኖሩ ወጣቶች የምመክረው ለወላጆችም የምመክረው ነገር ምንድን ነው፣ ሰው ሆኖ የማይለወጥ የለም እና ይሄ ድራግና አልኮሆል አዲክቲቭ አዲክሽን በጣም ከባድ ነው እና አንድ ሳይኮሎጂ በጣም ይጎዳዋል። ሁለት ደግሞ ፋይናንስ ራሱ ገንዘብን በጣም ይጎዳዋል እድሜን ጉልበትን፣ ጤንነትን ይጎዳል። አይምሮን ይጎዳል። ቤተሰብን ከቤተሰብ አልፎ ሀገርን ይጎዳል እና እባካችሁ በቃ ቤተሰቦችም ልጆቻችሁን በትኩረት ጊዜ ሰጥታችሁ ቀርባችሁ መክራችሁ፣ ጓደኞችም ቢሆን ቤተሰብም ቢሆን ቀርባችሁ በፍቅር እየመከራችሁ ወደዚህ ነገር ወደ መልካም ነገር እንዲመለሱ ማድረግ። ወጣቶች ደግሞ በቃ ባትገቡ አይጠቅምም። በቃ አይጠቅምም። በጣም ከባድ ነው፣ ከባድ ነው። ራሳቸውን ብቻ አደለም የሚጎዱት ቤተሰብን ነው የሚጎዱት። እንደገና ደግሞ ፋሚሊ ይጎዳል፣ አገር ትጎዳለች፣ እነሱ ይጎዳሉ። የመጀመሪያው እነሱ በቃ ሳይኮሎጂ ይጎዳሉ። ኮንፊደንት ነው የሚያጡት። በጣም ብዙ ነገር ነው የሚጎዳው፣ እና ድራግና አልኮ ከዛ ደግሞ ወደ ራስ ማጥፋት ይመጣል ራስን ወደ ማጥፋት አለና ወደ ሞት ራሱ ይመጣል። እና በቻሉት አቅም ወደ በሚያምኑበት ቤተ ክርስቲያን፣ ሁሉም በሃይማኖቱ ወደ እግዚአብሔር ቀርቦ እየጸለዩ እንደገና ደግሞ ትኩረት ሰጥተው ቤተሰቡን፣ ልጆቻቸውን እየመከሩ ወደ መልካም ነገር ቢመጡ ባይገቡ እራሳቸውን በተለያየ ነገር ቢዚ አድርገው ቤተሰብንም፣ ሀገርን የሚጠቅም ነገር ብናደርግ ሁላችንም ተባብረን ይህን ነገር ተያይዘን የምንሰራ ከሆነ መቅረት ብዙ ሰዎችንም ወጣቶችንም ማምጣት እንችላለን መመለስ እንዳገቡም ደግሞ ማድረግ እንችላለን እና ወደዛ አይመከርም። በጣም ከባድና አደገኛ ነገር ስለሆነ ባካችሁ ራሳችሁን በተለያየ ነገር ቢዚ አድርገው አላማቸውን ትልቅ ደረጃ እንደሚደርሱ እያሰቡ ለመልካም ነገር እግሮቻቸውም እጃቸውም ቢዘረጋ ጥሩ ነው። ላለው መልካም ቤተልሔም ችግሮች ወይም ተግዳራቶች ሲፈጸሙ እነዚያን ወደ መልካም እድልነት እንዴት ልንለውጥ እንችላለን? ወይም ሀው ዱ ዩ ቼንጅ ቻሌንጅ? Um, it all starts from um, first of all accepting there is a problem. admit, yeah, kalala there again problem. Al lebelan kalalim manesho yano when you have this problem, it is okay to say I have a problem. And into the m way, initiative no na. initiative, I encourage every young adult, um, anyone, young or old, who. Is suffering from addiction to self-recognize and really think where am I going to be in five years from now? Because a lot can happen if we just recognize where we're at today, and if we want change, um, definitely it's about mental state and maja kermon but a decision making we need to decide if this is not for us because there's a lot of opportunities like i said here we live in australia there is a lot of help that's available within a phone call away and i really um, do encourage family and friends that are close by even if the person who is, um, who is with the problem is not um, recognizing that to be able to encourage that person to be able to talk to that person openly, uh, we need to actually support them, love them for who they are, not, um, you know, not, not you know not point fingers from a distance but actually get closer. There's a reason that anyone could be picking up um, an alcohol or, or drug. There is a reason, but that reason can actually be easily reversed by actually just having someone beside them and helping them. So I do encourage anyone that's got the problem to really decide for a change today. And there is a lot of help um, out there, especially here in Australia. Excellent. and uh, አንዱ የምታጋራን ይኖራል። ያው ለአድማጮች አሁን እሺ፣ ካሳሁን፣ በመጀመሪያ ለወጣቶች አንድ መልክት ማስተላለፍ ይፈልጋሉ። ድራግን አልኮል፣ ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ኢኮኖሚካሊ እና ስፒሪቹዋሊ የሚጎዳ ስለሆነ ፕሊስ ሁላችንም እንድናስብበት በዚህ ዙሪያ እንድናስብበት መልእክት ማስተላለፍ ይችላል እፈልጋለሁ። አንድ አጥር ያለች ግጥም ትንሽ ወቅቱን በሚስጥር የጻፍኩበት ነው። እሱን ላነብልህ። የጨለማ ውበት በጥቁር ደመና በክረምቱ ጉምጉምታ ተናንቆት ሰማይ በድንፋቱ ሶሪ፣ በድርጋሚ ልጀምር ካሳሁን። የጨለማ ውበት በጥቁር ደመና በክረምቱ ጉምጉምታ ተናንቆት ሰማይ በድንፋቱ በሲቃ ብልጭታ መብረቅ እያሰማ ጉሙ ሲተሳስር ከራሱ ሊስማማ አላፍ ኳክብት ምጸት ተከናንበው እንደ ወላጅናት ጨረቃን አጅበው ከልካይን ከልክለው ተጉዘው ተጉዘው የበኩሩን ጉልበት ሽረው ሙሽራውን አሞሻሽረው አሳምረው ድረው መስመሩን አስይዘው ስልጣኑን ቀምተው ወጡ በተራቸው ሲደርስ ግያቸው ታዲያ በተራቸው ስስት ገብቶ ከቤታቸው በኩራት ተነፍቶ ልባቸው ሲጫፈሩ ፍጥረት አስተኝተው ለአይን ይዞ ጉልበታቸው በትንንቅ በብትንትን ተሞልቶ ብርሃንን ሲቋደሱ ፍቅርን ሲቆምሯት ምድርን ወጉ ደረሰና የዳረም ተዳርና በህብረት ያሳምሯት ምሽት በፀሐይ ተቀማ የጨለማ ውበት። ይላል። አመሰግናለሁ ካሳሁን። ይህን ይመስላል ምናልባት ሌላ አጠር ያለ እዚያ አገር ስራ ለሚንቁ ሰዎች ቆይቷል። ከጻፍኩት እሱን ልጨምርና ልጨርስ። ሴኩሪቲ ፔይንቲንግ፣ ኤጅ ኬር፣ ፋክተሪ፣ ኩከር፣ ፕለምበሪንግ ሁሏንም ብትቆጥሪ ከዘበኛ ሞግዚት፣ ቧንቧ ሰራተኛ ከቀን ስራ ያልስም ሲተረጎም በኛ ስለዚህ፣ አገር ሰው ከአሁኑ ንቃና የስራ መናቅን ከውስጥህ አውጣና አገርህን ጥቀም፣ በአድን ሰውና ይላል አጭር ግጥምና መልካም። ዮናስ ሙልጌታ፣ አርቲስት ዮናስ ሙልጌታ የጸባዎት ሚዲያና ስነ ጥበብ ማዕከል መስራችና ስራ አስኪያጅ፣ አርቲስት ሄርሞን ጋሻው፣ አርቲስት ኤደን ሮማ፣ አርቲስት ቤተልሄም ግርማ፣ ስለ ቃለ ምልልሱ እናመሰግናለን። ታንኪ ዩ ፎር ታይም። እኛም በጣም እናመሰግናለን። ካሳ በጣም ጊዜ ረስትልኝ። እሺ፣ አመሰግናለሁ። ሰላሙ ነው። Thank you. Okay. Okay.